ये बहल मदरक በኮሮና ወረርሽኝ ምክንያት የኦሎምፒክ ውድድርን ጨምሮ የዓለምን ሕዝብ የሚያሳትፉ ብዙ ውድድሮችና ግዙፍ የመዝናኛም ሆነ የስብሰባ መድረኮች ተዘርዝረዋል። በስረዛው መርሃ ግብርም ኢትዮጵያን ጨምሮ እንዲሁ በርካታ የዓለም ሀገራት ለምርጫ የያዙትን ቀነ ቀጠሮ ላልተወሰነ ጊዜ ማራዘማቸው ይታወቃል። ይሁንና በዓለም ዙሪያ የሚገኘው የጀርመኑ የባህል ተቋም ማለትም ጎተ ኢንስቲትዩት የጀርመንኛ ቋንቋ ኦሎምፒክ በሚል በየሁለት ቱ የሚያካሄደውን ውድድር በኮሮና ሰበብ አላቋረጠም። ዶቸ ኦሎምፒያደ የተሰኘው የጀርመንኛ ቋንቋ ውድድር በየሀገራቱ ባሉ የጀርመን የባህል ተቋማት ወጣት ተማሪዎች ውድድሩን አካሄደው ከዚያም ወደ ጀርመን መጥተው የመጨረሻውን ውድድር አድርገው አሸናፊው ተለይቷል። ይህ ዶች ኦሎምፒያደ የሚባለው ውድድር ግን ምን ይሆን? በአዲስ አበባ የሚገኘው የጀርመኑ የጎተ የባህል ተቋም የቋንቋ ክፍል ዋና ተጠሪ አቶ ኤርሚያስ ገብረየስ ያስረዳሉ። ዶች ኦሎምፒያደ የሚባለው የጀርመንኛ የሚማሩ ሰዎች በሞስትሊ ሃይ ስኩል ያሉ ልጆች እንዲወዳደሩበት ነው። ዳ ማለት ጀርመን ሀገር ይገናኙ እና የተለያዩ ፕሮግራሞች ላይ ተሳትፈው ውድድር አድርገው ካሸነፉ ሽልማት ያገኛሉ። በመጀመሪያ በየሀገሩ ይደረጋል። ይህ ውድድር የተለያየ ግጥም ቢሆን ይችላል። በስነ ጽሁፍ የሆነ የሚጽፉት ነገር ይኖራል። የተለያየ ውድድር ይደረግና ያሸነፉት ተመርጠው ጀርመን ሄዳሉ። እዛም ውድድር ይቀጥላል። ግን እዛ ደግሞ የተለየ ፕሮግራም ይዘጋጅላቸዋል። ማለት አብረው የሚማሩት ይኖራል፣ የሚጎበኙት ይኖራል። ከዛ እዛ ደግሞ ያሸነፉት ሽልማት ያገኛሉ። ልክ የስፖርት ውድድር እንዳለ ሁሉ አሁን በቋንቋ ችሎታ ውድድር ማለት ነው። በታዋቂው ጀርመናዊ ገጣሚና ባለቅኔ በዮሐን ወልፍጋንግ ፎን ጎተ የተሰየመው የጀርመን የባህል ተቋም በተለያዩ የዓለም ሀገራት ቢሮውን በመክፈት የጀርመንን ባህልና ቋንቋ ብሎም በሀገራቱ ትስስርና የባህል ልውጥ ላይ ይሰራል። በኢትዮጵያ አዲስ አበባ የሚገኘው ይኸው የጀርመን የባህል ተቋም ጎተ ኢንስቲትዩት በጎርጎሮሳውያኑ 1962 በንጉሱ ዘመን የተቋቋመ ነው። በኬንያ ናይሮቢ እንዲሁም አዲስ አበባ ኢትዮጵያ የሚገኙት እነዚህ ሁለቱ ተቋማት ጀርመን የጎተ የባህል ተቋም ስትል በአፍሪቃ ውስጥ የከፈተቻቸው የመጀመሪያዎቹ የባህል ልውውጥ ቢሮዎች መሆናቸው ተመልክቷል። በአዲስ አበባ የሚገኘው የጀርመኑ የባህል ተቋም በአሁኑ ጊዜ በርካታ የቋንቋ ተማሪዎችን መዝግቦ ጀርመንኛ ቋንቋ ስልጠናን እንደሚሰጥ የቋንቋው ክፍል ኃላፊ አቶ ኤርሚያስ ክብረየስ ተናግረዋል። እኛ ጋር እንግዲህ ከበፊት ጀምሮ ብዙ ተማሪዎች አሉ። በአመት ወደ አንድ ሺህ ያህል ተማሪዎች አሉ። ተማሪዎቹ በተለያየ ምክንያት ነው የሚማሩት። አንዳንዶቹ በጋብቻ ብቻ ጀርመን ሀገር ስለሚሄዱ እንደሚያውቁት የቋንቋ ትምህርት መማር ያስፈልጋል። እዛ ከሚሄዱ በፊት ለናሽናል ቪዛ፣ በዛ ምክንያት የሚማሩ በብዙ አሉ፣ ወደ ግማሽ የሚሆኑት ያህል። ሌሎቹ ለትምህርት የሚማሩ አሉ። ብዙ ልጆች በተለይ አሁን ከሀይ ስኩል ተምረው ጀርመን ሄደው ትምህርታቸውን ዩኒቨርሲቲ ለመማ የሚፈልጉ የተወሰነ እኛ ጋር ይማራሉ። ሌላው በቱሪዝም ኢንዱስትሪ ውስጥ የሚሰሩት በብዛት ብዙ የጀርመን ቱሪስቶች ወደ ኢትዮጵያ ይመጣሉ። ቁጥሩም እየጨመረ ነው ከአመት አመት። በዚህ ምክንያት ብዙ የቱሪስት አስጎብኚዎች፣ ሆቴል የሚሰሩ እኛ ጋር ይማራሉ። ሌላው ለከፍተኛ ትምህርት ለፒኤችዲ፣ ለፖስት ዶክተራል እና ለመሳሰሉት የሚሄዱ ሰዎች እኛ ጋር ይማራሉ። የጀርመኑ የባህል ተቋም ጎተ ኢንስቲትዩት ጀርመንን ከኢትዮጵያ ብሎም ከአውሮጳ ለማስተሳሰር ሲሰራ የቆየ እና አሁንም በመስራት ላይ ያለ ተቋም ነው። ባለፉት ሁለት አመታት ደግሞ የኤርትራ ስደተኞች በጣም በብዛት እኛ ጋር ይመጣሉ ለመማር። ከሶማሌም በጣም በብዛት ይመጣሉ፣ ከቹፍቲ ይመጣሉ። እነኚህ ኢትዮጵያ፣ ሶማሌ፣ ኤርትራ እና ጅቡቲ ከነኛ አራት ሀገሮች ጀርመንኛ መማር የሚፈልጉ ሰዎች ቀጥታ ወደ እኛ ነው የሚመጡት። በተለይ በተለይ ሁለት ሺ አስራ ዘጠኝ ከፍተኛ ቁጥር ያላቸው ሰዎች ወደ እኛ ይመጣሉ። እኛም ያለን አቅም በጣም የተወሰነ ነው። አቅማችንም ለማሳደግ እየሞከርን ያው፣ ግን ጊዜ ስለሚወስድ እሱ አስተማሪ ማሰልጠን የተለያዩ ነገሮች ጊዜ ስለሚወስዱ በዛ ድርጊት ላይ እያለን ነው እንግዲህ ድንገት የኮሮና ችግር የደረሰው። እንደ ወደ ኮሮና ጊዜ ከማለፋችን በፊት አቶ ኤርሚያስ ተቋሙ የቋንቋ ትምህርት አሰጣጥ መርሃ ግብር ምን ይመስላል? እንደው ኮርሱን ለመጨረስ ስንት ጊዜ ይወስዳል? እኛ የምናስተምረው በዚህ በአውሮፓ የቋንቋ ትምህርትና ችሎታ መደብ አለ። ኮመን ፍሬምወርክ ኦፍ ሬፈረንስ የሚባል ግማይንዛም ሬፈረንስ ራምን የሚባል በጀርመንኛ ያ ማለት ኤዋን ብሎ ኤቱ ቢዋን ቢቱ ሲዋን ሲቱ ብሎ ይደረድረዋል። እኛ እያንዳንዱን ደረጃ ደግሞ ለሁለትም ከፍለዋለን። አንድ ሰው አሁን እኛ ጋር ምንም ሳይችል ሲመጣ በመጀመሪያ ኤዋን ዋን የሚባለው ደረጃ ውስጥ ይገባል። ከዛ በኋላ የተለያየ ፕሮግራም አለን። በሳምንት አራት ጊዜ የሚመጣ አለ በሳምንት አምስት ቀን የሚመጣለ በሳምንት ሶስት ቀን የሚመጣለ እየተማረ ሁልጊዜ በሰባት በሰባት ሳምንት ነው አንድ ኮርስ የሚያልቀው። ሰባት ሳምንቱ ሲጨርስ ወደሚቀጥለው ሌብል ይሻገራል። በአጠቃላይ ሰማንያ አራት የትምህርት ሰዓት፣ አንድ ትምህርት ሰዓት አርባ አምስት ደቂቃ ነው። ወይንም ሰባ ሁለት የትምህርት ሰዓት ወይንም አራት የትምህርት ሰዓት አለ ማለት ነው። አንዳንዱ በጣም በፍጥነት አንድ ሌብል ቶሎ ጨርሶ ፈተናውን ተፈትኖ መሄድ የሚፈልግ መቶ ስልሳ አራቱን ይወስዳል። እሱ ከሰኞ እስከ ዓርብ በየቀኑ ስድስት ስድስት የትምህርት ክፍል ጊዜ ይማራል ጊዜ ይሄ ሌላው ደግሞ የሚሰራ እና በስራ ላይ ሆኖ መማር የሚፈልገው ባለሰባ ሁለት ሰዓቱም ማታ ማታ በሳምንት ሶስት ቀን መጥቶ ሶስት ሶስት የትምህርት ክፍለ ጊዜ ተምሮ ይሄዳል። ሌላው ደግሞ ምንም ስራ የሌለው ወጣት የሆነ ወይም ለጋብቻ የቤት እመቤት የሆኑ ከሆነ በሰማንያ አራት ሰዓቱ እሱ በሳምንት አራት ቀን ይመጣሉ በቀን አራት የትምህርት ክፍለ ጊዜ ተምረው ይሄዳሉ። ይሄ ለሰባት ሳምንት ነው ሁልጊዜ። ከዛ በኋላ አንድ ሌብል ሲጨርሱ አንድ ሰብ ሌብል ሲጨርሱ ወደሚቀጥለው ሰብ ሌብል ይሄዳሉ። ያ ማለት አሁን ለምሳሌ በትዳር ወደ ጀርመን ሀገር ለመሄድ የሚፈልጉ የትዳር ጓደኞቻቸው እዛ ያሉ ኤዋን የሚባለውን ደረጃ መጨረስ አለባቸው። ይህን በሁለት መንገድ መጨረስ ይችላል። አንደኛ ቀጥታ ኤዋንን ሰባት ሳምንት ሱፐር ኢንቴንሲቭ በሆነ መልኩ ከሰኞ እስከ ዓርብ ይማራሉ። ከዛ ፈተናውን ይቀመጣሉ። አለዛ በሰማንያ አራቱ ወይም በሰባ ሁለቱ አስራ አራት ሳምንት ይጨርሳሉ ማለት ነው። ሁለት ኮርስ ሁለት ጊዜ ተመዝግበው አንዳንዶቹ እስከ ላይ መዝለቅ የሚፈልጉትም እየተማሩ እንግዲህ ያሉ በዓመት ከስድስት ወር እስከ ሁለት ዓመት ቢቱ መድረስ ይችላሉ። በአጠቃላይ ከዓመት ከስድስት ወር እስከ ሁለት ዓመት ይፈጅበታል ማለት ነው። ዩኒቨርሲቲ ለመግባት የሚያስፈልገውን ደረጃ እስኪ ያገኝ ጀርመንኛ ቋንቋ በአውሮፓ ውስጥ በጀርመን በኦስትሪያና ሊሽተንሽታይን በምትባለዋ ትንሿ የአውሮጳ ሀገር ውስጥ ይፋዊ የስራና የመግባቢያ ቋንቋ ነው። 38000 ህዝብ ያላት ትንሿ የአውሮፓ ሀገር ሊሽተንሽታይን በኦስትሪያና በስዊዘርላንድ መካከል የምትገኝ ሀገር ስትሆን 35000 የሚሆነው ህዝቧ የጀርመንኛ ቋንቋ ተናጋሪ ነው። በኦስትሪያም 7.5 ሚሊዮን ህዝብ ቋንቋውን ይናገራል። በጀርመንም ከ80 ሚሊዮን በላይ ህዝብ ጀርመንኛ ቋንቋን ይናገራል። በስዊዘርላንድ ከጣሊያንኛ ከፈረንሳይኛና የሀገሬው የትውልድ ቋንቋ ተብሎ ከሚጠራው ከሮማን ቋንቋ በተጨማሪ ጀርመንኛ ቋንቋ ይፋዊ የስራ ቋንቋ ነው። በላክሰምበርግ እንዲሁ ጀርመንኛ ቋንቋ ከጎርጎሮሳውያኑ 1984 ጀምሮ ይፋዊ የስራ ቋንቋ ሆኗል። በላክሰምበርግ ከ600 ሺህ ነዋሪ መካከል 470 የጀርመንኛ ቋንቋ ተናጋሪ ነው። ከ11 ሚሊዮን በላይ ነዋሪ ባላት በቤልጅየምም ወደ 75000 ህዝብ የጀርመንኛ ቋንቋ ተናጋሪ በመሆኑ በሀገሪቱ ከደች እና ከፈረንሳይኛ ቋንቋ ቀጥሎ ጀርመንኛ ይፋዊ የስራ ቋንቋ ነው። አዲስ አበባ የሚገኘው የጎተ ተቋም በዓለማችን የኮሮና ወረርሽኝ መስፋፋት ከጀመረ በኋላ የጀርመነኛ ቋንቋ ትምህርቱን በኢንተርኔት በመታገዝ መስጠቱን ቀጥሏል። ከኮሮና በኋላ እንግዲህ ጀምሮ ማርች መጀመሪያ ላይ መስግበን ማርች መሀል ላይ ኮርሱን ልንጀምር ስንል ነው እንግዲህ ችግሩ የመጣው ከዛ በአጠቃላይ ዘጋል። ከዛ በኋላ ለሁለት ወር ያህል አስተማሪዎቻችን በፍጥነት አሰለጠንን ኦንላይን ኮርሶችን የሚያስተምሩበትን እንትን የበተን ኢንስቲትዩት በጣም ጥሩ ለደረጉ የተሰራ የኦንላይን ኮርስ ኮርሶች አልነበሩት ኦልሬዲ ተዘጋጅቶ ነበር። በዚህ አስተማሪዎቻችንን በዛ አሰለጠንን። ከዛ በኋላ እስካሁን ኦንላይን ኮርስ ነው የምናስተምረው። ያ ማለት እስካሁን ከኔ ጀምረን እስካሁን ድረስ ወደ ስድስት ኦንላይን ኮርሶች ሰጥተናል። ሰው መጀመሪያ ብዙም ባለመደም አሁን በጣም በጣም ብዙ ጥያቄ እየመጣ ነው። ስለዚህ እንግዲህ አሁን መንግሥት ከገባ ጀምሮ ብሎ ለትምህርት ቤቶች መመሪያ ሰጥቷል፣ ግን መቼ እንደሚጀመር አላወቀም። እኛም እንግዲህ የመንግሥትን ሁኔታ እየጠበቅን ነው። መንግሥት አሁን እንደምታውቁት እኛ ጋ የአስቸኳይ ጊዜያችን ነው ገና አልተነሳም። ስለዚህ አሁን ለጊዜው መስሪያ ቤታችን ለጎብኚዎችም፣ ለተማሪዎችም ዝግ ነው። ግን ኦንላይን ኮርስ እየሰጠን አሁን ባለፈው ማክሰኞ ሁለት ኮርሶች ጀምረናል። አሁን በሚቀጥሉት ሁለት ሳምንታት ውስጥ ደግሞ እንደገና እንጀምራለን። አንዱ እንግዲህ በዚህ መጥፎ ጊዜ የመጣው ጥሩ ነገር ይሄ ኦንላይን ኮርስ ሰው እየለመደው እየመጣ ነው። እኛ ሀገርም አሁን ጥሩ ኢንተርኔት ኮንዲክሽን አለ ካልተቋረጠ እና ጥሩ ሆኖ ሰው ከየትም ቦታ ሴትም ክፍለ ሀገርም ሆኖ በጣም ስራ ግን የሚበዛበት ከሆነ በየቀኑ እኛ ጋር መምጣት የማይችል ከሆነ መማር ይችላል። በአጠቃላይ ግን በገበያችንም በተማሪም ቁጥር ከስልሳ በመቶ በላይ ነው የቀነሰብን። በአጠቃላይ በአመቱ ስናየው ይሄ ባይሆን ኖሮ በጣም በከፍተኛ ቁጥር እንዲውም ምናልባት እስከ ዛሬ ከአስተማሪን የበለጠ ተማሪ እናሰምን ነበር። ስለዚህ አሁን ቀስ እያልን ወደ ኦንላይን ገብተናል ነው። ክፍያ አለው ማለት ነው በቋንቋው ትምህርቱ? አዎ አዎ። አንድ ተማሪ ኦንላይን ይመዘገብና ይለክልናል። ከዛ በኋላ መዝግበነው መቶ ገንዘብ ይከፍላል። አንድ የኦንላይን ኮርስ በአሁኑ ወቅት ሶስት ሺህ ብር ነው የሚያወጣው። ከዛ ከተመዘገበ በኋላ እኛ ለርን ፕላትፎርም አለን፣ ማይጎትድ ይባላል። በጣም ትልቅ የመማሪያ ፕላትፎርም አለን ኦንላይን መማሪያ። እዛ ውስጥ ይመዘገብና አውቶማቲካሊ ኮድ ይሰጠዋል። ኮዱን ከቶ ኮርሱ ይከፈለታል። ከአስተማሪ ጋር በሳምንት አንዴ ተገናኝተው ላይቭ ሴሽን ይኖራል። አንድ ተማሪ ያለምንም ችግር ራሱ እየሰራ እንዲማር ነው። አንዳንድ ኤክሰርሳይሶችን እየሰራ ለአስተማሪ ልካ ለአስተማሪ አርሙ ትን ይለዋል። በሳምንት አንድ ቀን ተገናኝተው ኤክሰርሳይሶች ይሰራሉ። ማለት ኦንላይን ነው የሚገናኙት? ኦንላይን ነው የሚገናኙት። አዎ። በተረፈ ግን እንደው ጎተ ኢንስቲትዩት በአጠቃላይ የተቋቋመው የኢትዮጵያንና የጀርመንን ባህል ግንኙነት ለማጠናከር በሁለቱ ሀገራት መካከል ያለውን ብሎም ከአውሮጳ ጋር ለማጠናከር ነው እና በዚህ ረገድ የሚሰራ ስራ አለ ወይ አሁን? እንደው በአጠቃላይ ጎተን ኢንስቲትዩት ውስጥ አዎ፣ በአጠቃላይ የጎተን ኢንስቲትዩት እንግዲህ ሶስት አላማዎች አሉት። አንደኛው አላማው የጀርመኛ ቋንቋን ማስፋፋት ነው። ሁለተኛው በጀርመንና በሚኖርበት ኢንስቲትዩቱ በተከፈተበት አገር ያለውን የባህል ግንኙነት የባህል መተዋወቅ ማስፋት ነው። ሶስተኛው ደግሞ ስለ ጀርመን ሳይንስ፣ ባህል፣ በአጠቃላይ የፖለቲካ ታሪክ ማንኛውንም መረጃ ላለበት ሀገር ነዋሪዎች ማቅረብ። በዚህ በሶስቱ ደረጃ የተለያዩ ነገሮችን እንሰራለን፣ ቋንቋ እናስተምራለን፣ ከዛ የተለያዩ የባህል ዝግጅቶች እናዘጋጃለን። ማለት የኢትዮጵያ ባለሙያዎች ለምሳሌ ፎቶ አንሺዎች ሊሆን ይችላሉ፣ ሰዓሊዎች ሊሆን ይችላሉ፣ የዲጂታል ጌም ዴቨሎፕ የሚያደርጉ ሊሆን ይችላሉ። የተለያዩ ባለሙያዎች ከጀርመን ሀገር ካሉ የዚሁ ሙያ ባልደረቦቻቸው ጋር ኢትዮጵያ ውስጥ የተገናኙ በወርክሾፕ፣ በልምምድ፣ በተለያዩ ፕሮጀክቶች እርስ በርስ አብሮ እንዲሰሩና ሙያ እንዲቀያየሩ እናደርጋለን ማለት ነው። ይሄ ዋናው ስራችን ነው። ሌላው ስነ ጽሁፍን በሚመለከት ነው። ስነ ጽሁፍን በሚመለከት የተለያዩ የስነ ጽሁፍ ባለሙያዎች እኛ ጋር ስራቸውን የሚያቀርቡበት ከአንባቢዎቻቸው ጋር የሚገናኙበትን የተለያዩ መድረኮች እናዘጋጃለን። ለምሳሌ የመጽሐፍ ግምገማ በየወሩ ይደረግ ነበር እዚህ ኢትዮጵያ ውስጥ ቤት ከቤተ መጽሐፍት ከዋናው መመዘግድ ጋር በመተባበር እንደዚህ አይነት ዝግጅቶችና ፕሮጀክቶችን እያዘጋጀን እንቀሳቀሳለን በጣሊያን ደቡባዊ ቲሮል እና በፈረንሳይ ጀርመን ድንበር ወደ ሁለት ሚሊዮን የሚጠጉ ነዋሪዎች የጀርመንኛ ቋንቋ ተናጋሪዎች ናቸው። ጀርመናውያን ለእረፍት በሚያዘወትሩባት ስፔንም በአሁኑ ጊዜ ወደ ግማሽ ሚሊዮን የሚሆን ሕዝብ የጀርመንኛ ቋንቋ ተናጋሪ ሆኗል። ብዙ ጀርመናውያን የመኖሪያ ስፍራቸውን በስፔን የተለያዩ ግዛቶች ሲያደርጉም ይታያል። በኔዘርላንድና ና ጀርመን ድንበር ላይ ወደ 360 ሺህ የሚሆን ህዝብ እንዲሁ የጀርመንኛ ቋንቋ ተናጋሪ ነው። በኔዘርላንድ የጀርመንኛ ቋንቋ እንደ እንግሊዘኛ ሁሉ በትምህርት መልክ ከአንደኛ ደረጃ ጀምሮ የሚሰጥ የትምህርት አይነት ነው። በአየርላንድ መቶ ሺህ የሚሆን ህዝብ በእስራኤልም እንዲሁ መቶ ሺህ የሚሆን ህዝብ የጀርመንኛ ቋንቋን ይናገራል። በሩሲያ የጀርመንኛ ቋንቋ ከ250 ዓመት በላይ ታሪክ አለው። ታላቋ ኢካተሪና የምትባለው ሩሲያዊቷ ንግስት በጎርጎሮሳውያኑ 1763 ለ1000 ጀርመናውያን ገበሬዎች ሩሲያ ውስጥ ቮልጋ ወንዝ ዳርቻ ቦታ ሰጥታ አስፈራቸው እንደነበር የታሪክ መዝገባል። ለማግባት ያሳያሉ። ከጀርመን ውህደት ወዲህ ማለት ከጎርጎሮሳውያኑ 1990 ዓመት ጀምሮ 2.3 ሚሊዮን የሩሲያ ጀርመናውያን ወደ ሀገራቸው ጀርመን ተመልሰዋል። እንደ አንዳንድ መረጃዎች አሁኑም ሩሲያ ውስጥ ወደ 390 ሺህ ጀርመናውያን ይኖራሉ። ይሁንና ሁሉም ጀርመነኛ ቋንቋን መናገር አይችሉም። በሁለተኛው የዓለም ጦርነት ወቅት ወደ 444 ሺህ የሚሆኑ ጀርመናውያን ወደ ካዛኪስታን ተጠ ደርሰዋል ቅጣት መሆኑ ነው። ከሁለተኛው የዓለም ጦርነት በፊት ወደ 92000 ጀርመናውያን እዚያው ካዛኪስታን ውስጥ ይኖሩ ነበረ። በአሁኑ ወቅት ወደ ሁለት ሶስተኛ የሚሆነው የካዛኪስታን ነዋሪ ማለትም 350000 የካዛኪስታን ነዋሪ ጀርመንኛ ቋንቋን ይናገራል። በሌላ በኩል ጀርመናውያን ደቡብ አፍሪካን ለመኖሪያ የሚመርጧት ሀገር መሆኗን ሲያውቃሉ በኬፕ ታውን ከተማ የጀርመን መንደር የሚባል በርካታ ጀርመናውያን የሚኖሩበት ሰፈር አለ ተብሏል። በደቡብ አፍሪካ ከመቶ እስከ አምስት መቶ ሺህ ትውልደ ጀርመናውያን እንደሚገኙ ይገመታል። በጀርመን የቀድሞ ቅኝ ግዛት ሀገር በሆነችው ናሚቢያ ደግሞ ሀያ ሺህ ሕዝብ ጀርመንኛ ቋንቋን ተናጋሪ ነው። በሀገሪቱ አሁንም በበርካታ ትምህርት ቤቶች ጀርመንኛ ቋንቋ በትምህርት መልክ ይሰጣል። በደቡብ አሜሪካ ማለትም በብራዚል፣ አርጀንቲና፣ ኡራጓይ በጥንት ጊዜ የፈለሱ ጀርመናውያን ትውልድን ተክተዋል። ቋንቋውንም የሚናገረው ነዋሪ መጠን ጥቂት የሚባል አይደለም። በዩናይትድ ስቴትስ፣ ካናዳም በርካታ ጀርመናውያን ለኑሮ የሚመርጧቸው ሀገራት በመሆናቸው በየሀገራቱ የቋንቋው ተናጋሪ ቀላል የሚባል አይደለም። በዓለማችን በ45 ሀገሮች ጀርመንኛ ቋንቋ በስፋት ይነገራል። አድማጮች ጀርመንና የጀርመንኛ ቋንቋን በተመለከተ ያዘጋጀሁትን እዚህ ላይ አጠናቅቃለሁ። በአዲስ አበባ በጀርመን የባህል ተቋም ጎተ ኢንስቲትዩት የቋንቋ ክፍል ኃላፊ አቶ ኤርሚያስ ገብረየስ ለሰጡን ቃለምልልስ በዶች በለስም እያመሰገን ኩ ልሰናበት አዚብ አዜብ ታደሰ ነኝ። ጤና ይስጥልኝ።